የእስያኖቹን የነብር እርምታ የኢኮኖሚ እድገት ተብሎ የሚጠራውን ዘመን የአፍሪካ አንበሶች እነሱን ተክተው በመድረኩ ላይ ብቅ ብለው ነበር። ከእነሱም ውስጥ ኢትዮጵያም አንደኛው አገር ናት። ግን አንበሶቹ አሁን በአንበሳ ግቢ አዲስ አበባ ላይ በብረት አጥር ተከበው ጊዜያቸውን እዚያ እነሱ እንደሚገፉት ሁሉ ትልቅ ምርታም ባለፉት ዓመታት አድርጓል ተብሎ የሚነገርላቸው የኢህአዴግ አንበሶች አስቸጋሪ ሁኔታ ውስጥ ገብተዋል። አንድ መቶ ሚሊዮን ሰዎች በአሁኑ ሰዓት የሚኖሩባት ኢትዮጵያ፣ በዛ ላይ የአፍሪካ አንድነት ማኅበረሰብ ዋና መቀመጫ የሆነችው ኢትዮጵያ ጠጋ ብሎ ሲመለከቷት በአፋጣኝ ሁኔታና እርምጃ ወደማይቀረው የእርስ በርስ ጦርነት እያዘገመች ነው። ላለፉት ሀያ አምስት ዓመታት ይህቺ የብዙ ሕዝቦች አገር በብላተኛውና ነገር በገባቸው በጠቅላይ ሚኒስትር በአቶ መለሰ ዜናዊ የግዛት ዘመን በፕሩሲያን ዲሲፕሊን እዚህ እንደሚባለው አንድ ላይ ሆነው አብረው ኑረዋል። አሁን ግን ሲያዩት ሚዛኑ የተዛባም ይመስላል። ለብዙ ዘመናት ታምቆ የኖረው የሕዝቦች አለመግባባት የጸጥታ ኃይሎች በሚወስዱት የጥቃት እርምጃ ችግሮች እዚያ እየተባባሱ መጥተው አሁን ከቁጥጥር ውጭ በመውጣት ላይ ይገኛል። ኦሮሞዎችና አማራዎች መብታችን ይከበር ብለው አሁን ተነስተዋል። በዚያ ላይ እንደ አረብ አገር ወጣቶች፣ ወጣቱ ትውልድ ሥራና ዳቦ ይምጣ ብሎም በአንድነት ተነስቷል። ኑሮ ተወዷል። በሥልጣን መባለግ በአገሪቱ ልቅ እያጣም መጥቷል። ካድሬዎችና ሰላዮች የሚያካሄዱት ሥራም ብዙዎቹን ዜጎች አንገፍግፏል። በሰላማዊ መንገድ ስልጣን መረከብና ይህን ስልጣን በሰላማዊ መንገድ ማስረከብ የማይችሉ የመንግሥትና የጸጥታ ኃይሎች ድንጋጤ ውስጥም አሁን ገብተዋል። በሁለት ሺህ አምስት ዓመተ ምህረት እንደ አውሮፓን አቆጣጠር በተደረገው ምርጫ እሱናርታኮም በተካሄደው የተቃውሞ ሰልፍ የአንድ መቶ ሰዎች ሕይወት በከንቱ አልፏል። በ2009 ዓ.ም እንደ አውሮፓን አቆጣጠር ሽብር ፈጣሪዎችን ለመቆጣጠር የታወጀው አዋጅ ከሁለት ዓመት በኋላም በቃ የሚለውን እንቅስቃሴ በአገሪቱ ወልዶ ኦሮሞና የሙስሊም ሃይማኖት ተከታዮች፣ ጋዜጠኞችና የፖለቲካ ተቃዋሚዎች በገፍ ተይዘው እስር ቤት ገብተዋል። በቅርቡ በቢሾፍቱ የተካሄደውም ግድያ አንዳንዶቹ ለሰብአዊ መብት መከበር የሚሟገቱት ድርጅቶች ይህን እልቂት ይሉታል መንግሥት ሀምሳ ሁለት ናቸው ሲል፣ ሌሎቹ በብዙ መቶ የሚቆጠሩ ናቸው ብለውም ተናግረዋል። ይህ ሁኔታም አሁን የአገሪቱን አንድነትና ጸጥታ አሳሳቢ ሁኔታ ላይ ጥሏል። ርዕሰ ብሔሩና ጠቅላይ ሚኒስትሩ ይህን ተገንዝበው በዚህ ሳምንት መጀመሪያ ላይ የሸንጎ ምርጫን በተመለከተ ስነ ሥርዓቱን ቀይረን ለተቃዋሚ ፓርቲዎች ድምፃቸውን የሚያሰሙበትን መድረክ እንከፍታለን የሚለውን ቃላቸውን ሁለቱም መሪዎች አሰምተዋል። ግን ትልቁ ጥያቄ አሁን ወጣቱ ትውልድ ያ የምርጫ ቀን እስከሚመጣ ድረስ ዝም ብሎ ይጠብቃል ወይ የሚለው ጥያቄ ነው። የተቃውሞው ትግል በያለበት ተስፋፍቶ አሁን አውራጃና ወረዳዎችን አዳርሶ ቀበሌ ድረስም ዘልቆ ገብቷል። የክልል ፕሬዚዳንቶችን የፓርቲ ካድሬዎችንም ትዕዛዝና ቅስቀሳ በአሁኑ ሰዓት የሚሰማም ጆሮ በአገሪቱ ጠፍቷል። ችግሩ ያለው መንግሥት እንደሚለው በውጭ ኃይሎች በኤርትራና በግብፅ የተቆሰቆሰ ተቋሙ አይደለም። ይልቅስ የባሰ ደም በአገሪቱ እንዳይፈስ ከተፈለገ መንግሥት ያወጀውን የአስቸኳይ ጊዜ አዋጅ አንስቶ በሥራ ላይ ተረጉሟለሁ ያለውን ሪፎርም በሥራ ላይ መዋል ይገባዋል። የተዘጋው የኢንተርኔት መስመርንም መክፈት ይኖርበታል። መንግሥት ለውጥ አደርጋለሁ ካለ ይህን ግልጽና ክፍት በሆነ መንገድ አናንዳች ገደብ በሥራ ላይ ተርጉሞ ማሳየትም ይገባዋል። በተለይ በአገር ደረጃ የብሔራዊ እርቅን ንግግር የሲቪልና የተለያዩ የሃይማኖት አባቶችና ቡድኖች በተገኙበት ማካሄድም ይኖርበታል። ከዚያም የዛሬ አራት ዓመት 2020 ዓመተ ምህረት እንደ አውሮፓውያን አቆጣጠር ላይ የሚካሄደውን ምርጫም ምን መልክ እንደሚይዝ በተግባር ጉዞውንም ማሳየት ይገባዋል። የኢትዮጵያ አንበሳ ታሟል፣ በሽታውም ዘንድሮ ጠንከር ያለ ይመስላል በሚል አቀራረቡ ሉድገር ሻዶምስኪ ሀተታውን ሸብ አድርጎ ዘግቷል። ይልማለ ሚካኤል ዶቸ ቨለ ራዲዮ ጣቢያ ከበርሊን ከተማ